የዜና መጽሔት በኢትዮጵያ የተለያዩ አካባቢዎች ተፈናቅለው የሚገኙ ዜጎችን መልሶ ለማቋቋም እንደሚሰራ ዓለም አቀፍ ትብብር ለኢትዮጵያውያን የተባለው የበጎ አድራጎት ድርጅት አስታወቀ። የድርጅቱ አመራሮች ከኢትዮጵያ መንግሥት ባለሥልጣናት ጋር በደቡብ ክልል ጌዲኦ ዞን ገደብ ወረዳ የሚገኙ ተፈናቃዮችን በዛሬው ዕለት ጎብኝተዋል። ሸዋንግዛው ጋየሁ ዝርዝር ዘገባ አለው። በደቡብ ክልል የጌዲዮ ዞንን ጨምሮ በተለያዩ የአገሪቱ አካባቢዎች የዜጎች መፈናቀልን ተከትሎም የተለያዩ ለጋሽ አካላት የድጋፍ እጃቸውን እየዘረጉ ይገኛሉ። ከነኝ መካከል በቅርቡ በውጭ ሀገራት የሚኖሩ ኢትዮጵያውያንን በማስተባበር የድጋፍ ስራዎችን በማከናወን ላይ የሚገኘው ዓለም አቀፍ ትብብር ለኢትዮጵያን መብት የተባለው ድርጅት በቀዳሚነት ይጠቀሳል። የዚሁ ድርጅት መስራችና አመራሮች ታዲያም ዛሬ እዚህ በደቡብ ክልል ጌዲዮ ዞን ገደብ ወረዳ በመ መገኘት የተፈናቀሉ ዜጎችን ጎብኝተዋል። በጉብኝቱ ላይ በመብት ተሟጋችነትና ወትዋችነት የሚታወቀውና ዓለም አቀፍ ትብብር ለኢትዮጵያ መብት ዳይሬክተር የሆነው የጥበብ ከያኔው ታማኝ በየነም የተፈናቀሉ ዜጎች የሚገኙበት ሁኔታ ስሜትን የሚነካው ነው እንዳገኘው ገልጿል። በእናንተ መሀል በደረሰው ችግር ከልባችን አዝነናል። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁ። እኛን አስሩጦ እዚህ ድረስ ያመጣን ጉጅነታችሁ ወይም ጌዲኦ መሆናችሁ ብቻ አይደለም ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሐዘናችሁ ሐዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የሕይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናችሁን ልናሳይ ነው እና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። ይህን የመከራ ጊዜ በትብብር እናልፈዋለን ያለው ታማኝ እኛ ወደ ቀድሞው ኑሯችሁ እንመልሳችኋለን እናንተም ወደ ድሮ ፍቅራችሁ ተመለሱ በማለት ተማጽኖን አቅርቧል ይህን የመከራ ጊዜ እናልፈዋለን ለጊዜው ተቸግራችሁ ይሆናል መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን እናንተም ወደ ድሮ ፍቅራችሁ እንድትመለሱና ከሁሉም በላይ ኢትዮጵያዊ ሆናችሁ በኢትዮጵያዊነት ድንኳን ዘላ ዓለም በኩልነት እንድትኖሩ እንድትጥሩ አደራላለሁ። የፌዴራሉ ሰላም ሚኒስቴር ሚኒስትር ዴታ አቶ ዘይኑ ጀማል በበኩላቸው ዓለም አቀፍ ትብብር ለኢትዮጵያን መብት ከቤት ንብረታቸው ተፈናቅለው ለሚገኙ ዜጎች ላበረከተው ድጋፍ ምስጋናቸውን አቅርበዋል። የዚህ የመጣ ነው። ኢትዮጵያዊ ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም በምታደርጉት ይህም ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋና ይናቀርብለታሉ። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው ድርጅት በተለያዩ የውጭ ሀገራት በሚኖሩ ኢትዮጵያውያንን በማስተባበር የተመሰረተ የበጎ አድራጎት ድርጅት እንደሆነ ይታወቃል። ድርጅቱ በቅርቡ በተለያዩ አካባቢዎች ተፈናቅለው የሚገኙ ዜጎችን መልሶ ለማቋቋም በውጭ ሀገራት የሚኖሩ ኢትዮጵያውያንን በማስተባበር ከአንድ ነጥብ ሶስት ሚሊዮን ዶላር በላይ በማሰባሰብ ተፈናቃዮችን መልሶ ለማ አቋቋም እንዲውል በድጋፍ መልክ ማበርከቱ ይታወሳል። ለዲደብሊው ዘገባ ሸዋንግዛ ወጋየው ከጌዲኦ ዞን ገደብ ወረዳ። በሐረር ከተማ የመኖሪያ ቤቶቻቸውን የተቀሙ ዜጎች ቤቶቻቸው ቢመለሱላቸውም በዚያው ለመኖር ስጋት እንደተጫናቸው አስታወቁ። የሐረርን የመኖሪያ ቤት እጥረት ለመቅረፍ ከተገነቡት የጋራ መኖሪያ ቤቶች ውስጥ 135 ያክሉ ህገወጥ በተባሉ ሰዎች በኃይል የተወሰዱት ከወራት በፊት ነበር። የመኖሪያ ቤቶቹ ህገወጥ ከተባሉ ሰዎች በመረከብ ለባለቤቶቻቸው መመለሳቸውን የሐረሪ ክልል የቤቶች ልማት ጽሕፈት ቤት ስራ አስኪያጅ አቶ ኢሊ አብዱራሂም ለዶቼ ቨለ ተናግረዋል። መሳይ ዘገባለሁ በሐረሪ ክልል ከአንድ ዓመት ቀደም ባለው ጊዜ በክልሉ የመኖሪያ ቤት ችግርን ለመቅረፍ ተሰርተውና ለባለቤቶች ተላልፈው ከነበሩ የጋራ መኖሪያ ቤቶች ወይም ኮንዶሚኒየም 135 ያህሉ በህገወጦች መወሰዳቸው የሚታወስ ነው። ባለቤቶቹም ለዚህን ያህል ጊዜያት የቤታቸው ባለቤት መሆን ሳይችሉ ቀርተዋል። በሀገሪቱ ለለውጥ የተደረገውን ጥረት ተከትሎ የመጣው ውጤት በአብዛኞቹ አካባቢዎች ያስከተለው ስርዓት አልበኝነት መገለጫ የሆኑ ድርጊቶች በስፋት በተስተዋሉባት ሐረር ከኮንዶሚኒየም ቤቶች ባለፈ የቀበሌና የግል ቤቶች ሰዎች ጭምር በህገ ወጦች ተይዘው ቆይተዋል የክልሉ ፍትህ ቢሮ ሰሞኑን ገለጠ በተባለው መረጃ ቤቶቹን ማንነታቸው በውል ካልተገለጡ አካላት በመውሰድ ለባለቤቶች እንዲሰጥ ተደርጓል የክልሉ ቤቶች ለማጽፈት ቤት ስራ አስኪያጅ አቶ ኢሊ አብዱራሂም ለዲደብልዩ በስልክ እንዳስታወቁት 135 ያህል በህገ ወጦች ተወስዶ የነበሩ የጋራ መኖሪያ ቤቶችን በህገ ወጥ ይዘው ከነበሩ አካላት በመረከብ ለባለቤቶች እንዲሰጥ ተደርጓል ዋና ስራ ህብረተሰቡን የማወያየት ስራ ነው በትብሎ በሚበራው ህብረተሰቡ እዛ አካባቢ ያሉ ህብረተሰቦችን የማወያየት የህግ በላይነት የህግ ስፈቶች እንዳሉ ግንዛቤ ተወስዶ በስምምነት ማለት ነው። በስንተን ከዛ በኋላ እራሳቸውን በተሳተፉበት የአካባቢ ወጣቶች ሮች ማለት ይባላል። ሌሎችም በተሳተፉበት በዛ መልኩ ነው። እዛ አካባቢ ሸፍቶ የነበረችን ሰዎች ማውጣት ይቻላል። ኦፕሬሽኑ ከተጀመረ በኋላ ደግሞ በራሳቸው ፍቃድ የለቀቁም በጣም ብዙ ሰ መቶ ሰላሳ አምስት ቤቶች ናቸው የተለቀቁት ሙሉ በሙሉ ማለት በሚቻል መልኩ ቤቶችን ተረክበል። ከዛ በኋላ ለህብረተሰቡ አስረከበል። እኛ መጀመሪያ ተረከብን፣ ከዛ በኋላ ለነሱ አስረከብ ናቸው ማለት ነው። የመኖሪያ ቤቶቹ ባለቤት ከሆኑ ግለሰቦች አንዷ የሆኑት ወይዘሮ ሀያት በሰጡት አስተያየት እንደተናገሩት ቤቶቹን ለመውሰድ ከህገ ወጦቹ መለቀቃቸውን ሄደው አረጋግጠዋል። ይሁን እንጂ በሄዱበት ወቅት ካለቀቁ ሰዎች ተቃውሞ ገጥሟቸዋል። እርሳቸው ናቸው እንደሚሉት አሁንም ሁኔታው ጥሩ ክትትል ይፈልጋል። በትናንትና ውለት ሄጂ የነበረ ለማየት ማለት ነው ከአራት ፖሊሶች ጋር ሄደን ነበረ። ስናየው ያው በራችን ተበይዷል እንዳስለቀቁልን ተረዳን። በመቀጠልም ጎረቤቶች ወጡ ለምድር የመጣችሁት ምናምን ብለው የሆነ ህውከት ፈጠሩ። የወጣውን ሰው ወጥ ማንነቱን ፖሊሶች ሲጠይቋቸው የወጣው ሰው ወጥቷል ከወጣው ሰው ምን ጉዳይ አላችሁ ብላ ራሳቸው እዛ ህውከት ፈጠሩ። ማለት ያው ነገሩን አረጋግተን እኛ ጥለን ሄደን ጠይቅ ያለቀቁ ያልተጠየቁ ናቸው በምን ሁኔታ እንደሆነ ስጋት ይኖራል። ስጋቱ እንዳለ ነው። ሂደቱ በጣም ጥሩ ነው። ያው ይሄ ሁኔታ አልነበረም። ሁላችንም እንደምናውቀው ሙሉ ለሙሉ በጣም ጥሩ ያልሆነ ነገር ነበር፣ ስጋት ነበረ። ቢሆንም ግን አሁንም ጥሩ ክትትል ይፈልጋል ብዬ ላለሁ። ዳኛው የመኖሪያ ቤቶቹ ባለቤት ከሆኑ አካላት አንዱ የሆኑት አቶ ጀንበሬ ሀይለ ማርያም እንደሚሉት ደግሞ ቤቶቹን ከህገ ወጦች በማስለቀቅ እንዲረከቡ ቢደረግም ቤቶቹን ለመኖሪያ ምቹ ለማድረግ አሁንም መጠገን ይኖርባቸዋል። ይሁን እንጂ አሁንም ተመሳሳይ ችግር እንዳይፈጠር በፍጥነት ወደ ቤቶቹ እንድንገባ መገለጹ ሌላ ፈተናና ስጋት ነው ብለዋል። ቀደም ሲል እኛ ቤቱ ስንረከበው እስከ ሌተኑ ነው የተረከብነው አስፈላጊው ፊኒሽንግ በሙሉ ለመጨረስ ስንል ብዙ ገንዘብ አውጥተን የውስጥ ለውስጥ በር ገጥመን መስታወት ሰርተን ሸክላ በግጠም መለጠፍ ሲቀረን ጅብሰ ሙሉ ሰርተን ቀለም ሲቀረን ነው በቃ እንገባለን ስንል ነሱ ገቡበት። አሁን ይሄ ከሆነ በኋላ ቤቱ ሲለቀቅ እንደነበረው አናገኘው። ስለዚህ ይሄንን ቤት እንደገና አሁንም ሌላ ወጪ አውጥተን ጊዜ ወስደን መስራት መቻል አለብን። ዛሬውኑ ተረክበን ዛሬውኑ እንግባ ምንል ለመኖር የሚያስችለን ነገር ስለማይኖር አሁንም ስጋት አለ የምታምኛ ነገር የለም። ያ የነገሩን ነገር ቢኖር ይሄ ነገር እንዳይኖር ግቡበት ነው ከገባችሁበት ነው ዋስትናው። ካልገባችሁበት አሁንም ይሄ ነገር ሊከሰት ይችላል በድጋሚ የሚል ስጋት ነው ያለው። ለህብረተሰቡ በህገወጦች ተይዞበት የነበረው የጋራ መኖሪያ ቤት ተለቅቆ እንዲመለስ መደረጉ ቢያስደስታቸውም ስጋት ግን እንዳለባቸው ተናግረዋል። የክልሉ ቤቶች ልማት ጽሕፈት ቤት ስራ አስኪያጅ በነዋሪው የተነሳውን ይህን ስጋት በሚመለከት ጥያቄ አቅርበንላቸው ተከታዩን ምላሽ ሰጥተዋል። መጀመሪያውኑ ስንገባ ህብረተሰቡን በማወያየት ስለሆነ የገባ ነው አሁን ያለው ሁኔታ አስጊ ነው የሚል ነገር የለም። አንዳንድ ሰዎች ግን ስጋት አላቸው። አሁንም መልሶ ኑሮ በሚጨመር ጊዜ የሆነ ነገር ሊሆን ይችላል የሚል እንደዚህ አይነት ስጋት ከስለቅዝም ሳምንት አልፎታል። በደምብ ነገር እዛ እንደዚህ ይሆኛለው የሚል ነገር አልሰማም። ለዚህ ጥቃት ደርሶብኛል የሚል ነገር የለም። አለም መተው ማቅረብ እንደሚችሉና ይህንንም የሚመለከታቸው አካላት ከጥታ ጋር በተያያዘ በጣም እነዚህ እንደሚሰጡ እዛ ቃል ገብተው ያሉበት ሁኔታ ነው ያለው በሀረሪ ክልላዊ መስተዳድር በህገ ወጦች ተወስደው ከነበሩ የጋራ መኖሪያ ቤቶች በተጨማሪ የቀበሌና ሌሎች የግለሰብ መኖሪያ ቤቶች ተለቀው ለባለቤቶች መሰጠታቸውን የክልሉ ፍትሕ ቢሮ ኃላፊ መግለጻቸውን ለማወቅ ተችሏል። ለዲደብልዩ ዘገባ መሳይ ተክሉ፣ ድሬዳዋ። ሰብህድሪ ሲቪል ማህበረሰብ ትግራይ የተሰኘ የሲቪክ ተቋም አመራሮቹና አባላቱ እስርና ማዋከብ እንደገጠማቸው አስታወቀ። ማህበሩ ዴሞክራሲ የሰፈነበት ስርዓት እንዲታነጽ፣ መልካም አስተዳደር እንዲሰፍን፣ የህግ የበላይነት እንዲረጋገጥ፣ ከሙስና የጸዳ ስርዓት እንዲኖር፣ ፍትህና እኩልነት እንዲረጋገጥ ለመስራት የተቋቋመ ነው። የማህበሩ ሊቀመንበር አቶ መሀሪ ዮሐንስ እንደሚሉት ፈተና የገጠማቸው ከምስረታው ጀምሮ ነው። የማህበሩ አባላትና አመራሮች ማስፈራሪያና እስር እንደደረሰባቸውም ተናግረዋል። ሰብህድሪ ሲቪል ማህበረሰብ ትግራይ በትግራይ ክልል ተመዝግቦ ህጋዊ ተቋም የሆነው ባለፈው አመት ሰኔ 10 ቀን 2010 ዓ ም ነበር። ማህበሩ በትግራይ ህዝብ ማንነት ላይ የሚቃጡም ሆነ የሚደርሱ ጥቃቶችን ለመከላከል ጭምር እንደሚሰራ አስታውቋል። የትግራይ ክልል ጸጥታና አስተዳደር ቢሮ በማህበሩ አመራሮችና አባላት ላይ ደርሷል ስለተባለው እስርና እንግልት የሚያውቀው ነገር እንደሌለ አስታውቋል። ሚሊዮን ኃይለ ስላሴ ማህበሩ ደረሰብኝ የሚለውን ጫና አስመልክቶ የሚከተለውን ዘገባ አጠናቅሯል። ከትግራይ ክልል ፍትህ ቢሮ ህጋዊ ፍቃድ አግኝቶ በትግራይ ክልል መንቀሳቀስ የጀመረው ሰብ ሕድሪ ሲቪክ ማህበረሰብ ትግራይ የተሰኘ ተቋም እንደገለጸው በተለያዩ የክልሉ ከተሞች እየተንቀሳቀሰ በትግራይ ህዝብ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ችግሮች ዙሪያ ከህዝብ ጋር የሚያደርገው ውይይት እንቅፋቶች እየገጠሙት መሆኑ አብራርተዋል። የሰብሕድሪ ሲቪክ ማህበረሰብ ትግራይ ሊቀመንበር አቶ መሐር ዮሐንስ ከተቋሙ ምስረታ ጀምሮ ፈተናዎች እየገጠሙን ነበር ያሉ ሲሆን፣ ፍቃድ አግኝተን መንቀሳቀስ ስንጀምርም ማስፈራሪያና እስር እየደረሰብን ነው ይላሉ። በቅርቡ የሲቪክ ተቋሙ ሊቀመንበር ጨምሮ ሌሎች ሰባት አባላት በትግራይ ጽጌሬዳ ከተማ ከህዝብ ጋር በአስተዳደር ችግሮች ዙሪያ ሊወያዩ በተጓዙበት ታስረው እንግልት ደርሶባቸው እንደተፈቱ ይናገራሉ። ከተቋሙ አባላት በተጨማሪ በትግራይ ክልል ክልተው ላዕለ ወረዳ ሰብ ሕድሪ በጠራው የውይይት መድረክ ተገኝተው የህዝብን ችግር አጋለጡ የተባሉ ተሳታፊዎች ታስረዋል፣ ተንገላተዋል፣ ማስፈራሪያ ደርሶባቸዋል ይላሉ አቶ ማሐሪ ዮሐንስ። እንደ ተቋሙ ሊቀመንበር ገለጻ ይህ እያደረጉት ያሉት የቀድሞ የከሰረ መንገድ ለመመለስ የሚጥሩ የፖለቲካ ኃይሎች ናቸው ይላሉ። የራሱን ችግር ለመደበቅ በአሁን ያለውን የሀገሪቱ ፖለቲካዊ ሁኔታ በመመዝመዝ ህዝብ ተው ሲል ችግር አለ ሲል ጠላት ነው ብሎ እያስፈራራ እያሸማቀቀ ለመኖር የሚፈልግ አስተዳዳሪዎች እነዚህ ናቸው እያስቸገሩ ያሉ ነው። እነዚህ ደግሞ በግላቸው እየሄድ ነው ብለን አናምንም። ህወሀት እንደ ህወሀት ይህን አይነት ጸረ ዲሞክራሲ አፋኝ አካሄድ ይደግፋል ብለን አናምንም። ህወሀት ውስጥ ግን የተሰገሰገ ኃይል አለ ስቲል ጨለምተኛ ኃይል የነበረውን የከሰረውን መንገድ ማስቀጠል የሚፈልግ ኃይል አለ። እነዚህ እስከታች ወርደው በተለይ ደግሞ ታችኛው አስተዳዳሪ የራሱ ኢንተራስ ስላለው የሰራውን መጥፎ የአስተዳደር ብልሽት እሱ እንዳይጋለጥ ስለሚፈልግ ጫና እያሳደሩብን ነው። ይህ አካሄድ ተቋሙ ይዘቱ የተነሳው ዴሞክራሲያዊ ስርዓት የመገንባት ሂደት የመደገፍ ስራ እንደሚያደናቅፍ የገለጸው ሰብ ሕድሪ ሲቪክ ማህበረሰብ ትግራይ በየትኛውም መመዘኛ የህዝብ ሶት ያጋለጠ ሰው እስር እንዲሁም እንግልት ሊደርስበት አይገባም ብለዋል። ከዚህ በተጨማሪ የተለያዩ ሀሳቦች ያቀረቡ ውንጀላዎች እየገጠማቸው መሆኑ ሊቀመንበሩ አቶ ማሐር ዮሐንስ ይናገራሉ። የተለየ ሀሳብ የሚናገሩ ሰው በአንድ አይባላል ይህን ይህን ብለህ መጥፎ ነገር አይተህም ክሪሳይዝ የምታደርግ ከሆነ ባንዳ ትባላለህ። ብር ከአሜሪካ ከአብይ አህመድ መንግስት የተሰጠው ትባላለህ አይደል ነው ማት ካለም በጭብጥ ያቅርቡት። እገሌ እገሌ ብሩ ተቀብሎ ከእገሌ የትግራይ ሰላምን ለመበጥበጥ ተንቀሳቅሰዋል። ካልሆነ ግን ይሄ ህዝብን ለማሸማቀቅ ነው እየመጣ ያለው። በአጠቃላይ ግን የጸረ ዲሞክራሲ አፋኝ አሰራር ስታዩ፣ በትግራይ ደረጃ ስታዩ ከሚጠበቀው በላይ ተለጥጦ ህዝብን አስፈራርቶ የግለሰቡና የቡድን ጥቅምን ለማስጠበቅ የነበረውን ቡልሻ አሰራር ለማስቀጠል ከሚፈለግ አንጻር ነው እየሄደ ያለ። የህዝብን ጥያቄ በማድመጥ ምላሽ ከመስጠት ይልቅ ፖለቲካዊ መልክ በማስያዝ ፍርጃዎች መስጠት በአስቸኳይ ሊቆም የሚገባው ተግባር በማለት ሰብ ሕድሪ ሲቪክ ማህበረሰብ ትግራይ ገልጸዋል። በዚህ ጉዳይ ዙሪያ የመንግስት አካላት ምላሽ ለማግኘት ጥረት አድርገናል። የትግራይ ክልል ጸጥታና አስተዳደር ቢሮ ኮሚኒኬሽን ዳይሬክተር ተቃውሞ በአባላቶችና ደጋፊዎች ላይ ተፈጸመ ስላለው በደል መረጃ እንደሌለው ገልጿል። ከዚህ በተጨማሪ የተቃውሞ አባላትና ደጋፊዎች እንግልትና እስር ደረሰባቸው ከተባሉት ወረዳዎች መካከል አንዷ ወደ ሆነችው ክልተ አውላዕሎ ወረዳ ደውለን የወረዳው አስተዳዳሪ ለማግኘት ብንሞክርም ስብሰባ ላይ በመሆናቸው በመጥቀስ መረጃ ሊሰጡን እንደማይችሉ ገልጸዋል። ሰብሕ ድሪ ስቪክ ማሕበረሰብ ትግራይ በትግራይ ክልል የህግ የበላይነት ፍትህና ዲሞክራሲ ለማስፈን የሚደረገው እንቅስቃሴ ለማገዝ የተቋቋመ የሀገር ውስጥ ድርጅት መሆን ይገልጻል። ለዲደብልዩ ዘገባ ሚሊዮን ሽላሴ። የጀርመን የትምህርት ልውውጥ አገልግሎት ወይንም በእንግሊዝኛ ምህፃረ ቃሉ ዳድ ተብሎ የሚታወቀው ተቋም ባለሙያዎች በአዲስ አበባ ውይይት በማድረግ ላይ ናቸው። ተቋሙ ኢትዮጵያውያንን ጨምሮ ለበርካታ የአፍሪካ ዜጎች የትምህርት እድል በመስጠት ይታወቃል። ውይይቱ በአዲስ አበባ በሚገኘው የጀርመን ባህል ማዕከል ወይም የጎተ ኢንስቲትዩት በመካሄድ ላይ ይገኛል። ጌታቸው ተድላ ኃይለ ጊዮርጊስ ተጨማሪ ዘገባ አለው። ኢትዮጵያን ጨምሮ ከሀያ የአፍሪካ ሀገራት የመጡ ጀርመናዊ ምሁራንና አሰልጣኞች የሚሳተፉ ናቸው። በመክፈቻው ሥርዓት ላይ በኢትዮጵያ የጀርመኑ ምክትል አምባሳደሩ ማቲያስ ሸዋር ያሰሙት ይህ ስብሰባ በአስፈላጊው ቦታ እና በአስፈላጊው ጊዜ የሚካሄድ ነው። ኢትዮጵያ በአሁኑ ወቅት በሚያስገርም አይነት አካሄድ በታላቅ ስር ነቀል ለውጥ ላይ የምትገኝ በአጠቃላይ ከአጎራባች ክልላዊ ሀገራት ጋር የተደረገው የለውጥ እንቅስቃሴ በኢትዮጵያና ለምሳሌ ኤርትራ በዶክተር አብይ የተደረሰበት የሰላም ስምምነትና እንዲሁም በሀገሪቷ ውስጥ ተግባራዊ የሆነ የመጣው ለውጥ የሚጠቀስ ነው። አ በአብዛኛው ከሰሃራ ደቡባዊ በታች ሀገራት የትምህርት ጉዳይ ለከፍተኛ ችግር የተጋለጠ ነው። መሠረታዊ የፊደል ትምህርት በጥቅሉ ሃምሳ በመቶ ያህል እንኳ አይደርስም። ከሌሎች ክፍለ ዓለማት ጋር ሲታይ ለምሳሌ ከደቡብ እስያ በንጽጽር ሁኔታው አዝጋሚ ነው። ወደ ኢትዮጵያ ዘር ስንል በዚህ ረገድ ያላቸውን ግንዛቤ ጠይቂያቸው፣ ፕሮፌሰር ጀኒ ላይ ያካፈሉን ኢትዮጵያን በሚመለከት ይህ ነው ለማለት ያስቸግራል። በንጽጽር ለማስቀመጥና የትምህርትን ጥራት ለመገምገም ያስቸግራል። ከጀርመን የእርዳታ ስብብር ጋር በተለየ በከፍተኛ ትምህርት ላይ ያነጣጠረ ነው። እንዲሁም በመጀመሪያ ደረጃ ላይ ያተኮረ በመሆኑ አስፈላጊ ነው። ይህ ደግሞ በከፍተኛ ትምህርት ላይ ብቻ ያነጣጠረ መሆን የለበትም። የጀርመን መንግስት ዓላማም ይኸው ነው፣ ከሳራ በታች ለሚገኙ ሀገራት ትምህርትን በመደገፍ ኢኮኖሚያቸውን ማሳደግ ነው። ፕሮፌሰር ጽጌ ገብረ ማርያም በአዲስ አበባ የፋርማሲ ዘርፍ መምህር፣ የወቅቱ የኢትዮጵያ ሳይንስ አካዳሚ ፕሬዚዳንት ናቸው። ስለ ጉባኤው አጠቃላይ ይዘት በአጭሩ የገለጹት፣ የዛሬ ስብሰባችን እንደሚታወቀው የጀርመን አካዳሚ ልውጥ ጀርመን አካዳሚ ኤክስቼንጅ ሰርቪስ የሚባል አለ። ከአፍሪካ ሀገሮች ወደ ጀርመን ለከፍተኛ ትምህርት የሚሄዱ አሉ። ከዛ ደግሞ ከጀርመን ውስጥ ወደዚህ መጥተው የሚያስተምሩ እንደገና ደግሞ ምርምርም የሚሰሩ ጀርመኖች አሉ እና ይሄ ልውውጥ አለ። የዛሬው ስብሰባ ከሀያ ሁለት የአፍሪካ ሀገሮች የመጡ ጀርመኖች፣ በማስተማር ላይ የመጡ ጀርመኖች በየሁለት አመቱ በየሶስት አመቱ ስብሰባ ያካሂዳሉ። ባለፈው ጋና ነበር የተካሄደው። በዚህ አመት ደግሞ እዚ ኢትዮጵያ ጎቴ ኢንስቲቱት ውስጥ ተካሂዷል እና ዋናው አጀንዳ እንዴት ነው የአፍሪካ ሀገሮች ከጀርመን የትምህርት ልውውጥ ጀርመን አካደሚክ ኤክስቼንጅ ሰርቪስ ጋር የትምህርት ትብብራቸው ምን መሆን አለበት? ምንድናቸው ናቸው ቅድሚያ የሚሰጣቸው ነገሮች፣ ያጋጠሙ ተግዳሮቶች ምንድን ናቸው? ያሉ ተግዳሮቶች ይላያሉ። እንደገና ደግሞ ቅድሚያ የሚሰጣቸው ነገሮች ይላያሉ። ተመሳሳይነት ያላቸው ምንድን ነው? ተሳክቷል ግን ወደ ዩኒቨርሲቲ በሚመጣበት ጊዜ ብዙዎች ወደ ዩኒቨርሲቲ መጓት አይችሉም። እንደገና ደግሞ የሙያ ትምህርትም አለ እንደዚሁ እዛም ማዳረስ አልተቻለም። ይሄን እንዳለ ሆኖ ግን የተዳረሰውም ቢሆን ባለው ጥቂት ሀብት የትምህርቱን ጥራት ማስጠበቅ አልተቻለም። ስለዚህ የትምህርት ጥራት አካባቢ እንዴት ልንረዳዳ እንችላለን? ጌታቸው ተድላሌ ጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ።